በኮቪድ-19 ወረርሽኝ ምክንያት ማስታወቂያ የሚያስነግሩ ድርጅቶች በመቀነሳቸው የኢትዮጵያ መገናኛ ብዙሀን ገቢ በከፍተኛ ሁኔታ ማሽቆልቆሉንና ተቋማቱ የስራ ማስኬጃ የገንዘብ እጥረት እየገጠማቸው በመሆኑ ለሰራተኛ ደሞዝ ካለመክፈል አንስቶ ከገበያ ስጥ ከመውጣት የሚደርስ ችግር ላይ መውደቃቸውን ገልጸዋል። የኢትዮጵያ መገናኛ ብዙሀን ምክር ቤት የኢትዮጵያ ሲቪክ መረጃ ጥምረት ከተሰኘ የበጎ ፈቃደኛ ባለሙያዎች ስብስብ ጋር በመሆን ባጠናው ጥናት በኮቪድ-19 ምክንያት የመገናኛ ብዙሀን ከማስታወቂያ ገቢ ያገኙ የነበረውን ስልሳ በመቶ ገቢያቸውን ማጣታቸውን አሳይቷል። ጥናቱ ባለፈው ሚያዝያ ወር ብቻ አንድ የህትመት መገናኛ ብዙሀን ስራውን ለማቆም መገደዱንና ሌላ የቴሌቪዥን ጣቢያ ደግሞ ከስርጭት ውጪ መሆኑንም ጠቁሟል። በዚህ ጉዳይ ያናገርናቸው የመገናኛ ብዙሀን ምክር ቤቱ የስራ አስፈጻሚ ኮሚቴ አባልና በየሳምንቱ የሚታተመው የቁም ነገር መጽሄት ዋና አዘጋጅ አቶ ታምራት ኃይሉ እርሳቸው የሚመሩት የቁም ነገር መጽሄትን ጨምሮ የኮሮና ቫይረስ ወረርሽኝ ኢትዮጵያ ውስጥ ባሉ ሚዲያዎች ላይ ለጋዜጠኞች ወረርሽኙን መከላከያ ግብዓቶችን ለማቅረብ አቅም ከማጣት አንስቶ ህትመትና ስርጭትን እስተማስተጓጉል የሚደርሱ ጉልህ ጫናዎች እያሳደረ መሆኑን ያስረዳሉ። የታተሙ ጋዜጦችና መጽሄቶችን የማሰራጨት ትልቅ ችግር አለ። ያው ሆቴሎችና ካፌዎች በአብዛኛውን ስራ አቁመዋል እና የስርጭት ሰራተኞችም ወደ ክፍለ ሀገር መኪና ላይ ለመጫን እነኝህን የትምህርት ውጤቶች በጣም ተቸግረዋል። በዚህ የተነሳ በየሳምንቱ መውጣት የሚገባቸው ጋዜጦች እና መጽሄቶች በተወሰነ ደረጃ የመቀነስ አዝማሚያ ይታያል። የታተሙትንም ለማሰራጨት ችግር አጋጥሟል። ከዚህ በተጨማሪ ደግሞ የጋዜጦች እንደምታቂው በአብዛኛውን የሚደጎሙት በማስታወቂያ ነው እና የማስታወቂያ ገቢ በከፍተኛ ደረጃ ቀንሷል እና ለማሳተምም ችግር የመቅጠም ሁኔታ አለ። በስሩ ሁለት ሺ ሶስት መቶ ሰራተኞችን የሚያስተዳድረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮቪድ አስራ ዘጠኝ ምክንያት ገቢያቸው በከፍተኛ ሁኔታ ካሽቆለቆሉት የመንግስት የመገናኛ ብዙሀን ተቋማት መሀል አንዱ ነው። የድርጅቱ ምክትል ስራ አስፈጻሚና የስልጠናና ጥናት ዘርፍ ኃላፊ አቶ አቤል አዳሙ እንደገለጹልን በ2006 ዓ ም ወደ ኮርፖሬሽንነት ከተቀየረ በኋላ በአብዛኛው በማስታወቂያ ገቢ የሚተዳደረው ድርጅት የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት ያገኘ ከነበረው ጠቅላላ ገቢ አርባ በመቶ የሚሆነውን በማጣቱ ትልቅ ጉዳት ደርሶበታል። የማስታወቂያ ገቢ ሰላሳ በመቶ ብቻ ነው ማግኘት የቻለው። ሰባ በመቶ ቀንሰና ማለት ነው። በኢቨንት አዘጋጅተን ሁነት በማዘጋጀት ምናገኛቸው ገቢዎች ነበሩ። እነሱ ዜሮ ናቸው። በዱቤ የምንሰበስባቸው ወይም ደግሞ ሰርተን ገቢውን በኋላ የምንሰበስብበት መንገድም እንደሻ መንቀሳቀስ እና መስሪያ ቤቶች የስራ ዘይቤን በመቀየሩ መሰብሰብ ራሱ አዳጋች ነበረና በእነዚህ ምክንያቶች ነው እና ቅነሳው በጣም ከፍተኛ ነው። ምንም ልነግርሽ አልችልም። ማስታወቂያ የሚያስነግር የለም። የቢዝነስ ተቋማትም ቢዝነሱ በጣም ስለቀዘቀዘ ለማስተዋወቅም ፍላጎቱ አልነበራቸውም። ለምሳሌ ፋሲካ በትልቅ የገቢ ምንጫችን ነው ለእኛ በማስታወቂያም በኢቨንት ማዘጋጀትም በተለያዩ መንገዶች አየር ሰዓት በመሸጥም ወይም በማከራየት ብዙ ገቢ ነው የነበረው። ይሄ ዜሮ ነው የወጣው። ምንም ምንም ገቢ አልነበረውም ለወራት የአለም ስጋት ሆኖ በቀጠለው የኮሮና ቫይረስ የሚያዙ ሰዎች ቁጥር በኢትዮጵያ እያሻቀበ መሄዱን ተከትሎ የኢትዮጵያ መገናኛ ብዙሃን ግለሰቦች ሊያደርጓቸው ስለሚገቧቸው ጥንቃቄዎች ከማሳወቅ አንስቶ ኮቪድ አስራ ዘጠኝን የተመለከቱ ወቅታዊ ዘገባዎችን ለማህበረሰቡ የማድረስ ኃላፊነት ተጥሎባቸዋል። ኮቪድ አስራ ዘጠኝ ባሳደረው ተጽዕኖ ምክንያት ግን ኃላፊነት የተጣለበት ሚዲያ ህልውናው አደጋ ላይ ወድቋል፣ የሚሉት የዘርፉ ባለሙያዎች ከመንግስት ድጋፍ እንዲደረግላቸው የመፍትሄ ሀሳብ ያሉትን ጨምረው ለጠቅላይ ሚኒስትር ቢሮ ጥያቄ ማቅረባቸውን አቶ ታምራት ያስረዳሉ። ከዚህ ከኮቪዱ ጋር የተያያዘውን በፍጥነት መደረግ አለበት ብለን የጠየቅ ነው። መንግስት የህዝብ አገልግሎት ማስታወቂያ የሚባሉ አሉ። መንግስት በበጀት እየከፈለ የሚያሰራቸው በተለይ ከኮቪድ ጋር ተያይዞ መልእክቶች ይተላለፋሉ። እነኚህ የመንግስት ማስታወቂያዎች ለተወሰኑ መገናኛ ብዙኃን በተለይ ለመንግስት መገናኛ ብዙኃን ብቻ የሚሰጡ ናቸውና እነኝህን በተቻለ መጠን ለሁሉም በማከፋፈል ቢያንስ በተወሰነ ደረጃ ድጋፍ እንዲያገኙና ከሚያገኙት ገንዘብ ላይ ለሰራተኞች ደሞዝና የቤት ኪራይን መሸፋ የሚችሉበት እድል እንዲኖር ይህን እንደ ጥያቄ ቀርቧል። በመንግስት የሚነገሩ ማስታወቂያዎች ክፍያን የመንግስትና የግል ሚዲያዎች እኩል ተጠቃሚ እንዲሆኑ ከመጠየቅ በተጨማሪም የሚዲያ ተቋማቱ ዝቅተኛ ወለድ ያለው ብድር እንዲመቻችላቸው ለመጪዎቹ አምስት ወራት ከሰራተኞች ደሞዝ ላይ የሚቆርጡትን የስራ ገቢ ግብርና የጡረታ መዋጮ መጠቀም እንዲችሉ የአምስት ወር የግብር ፎይታ ጊዜ እንዲሰጣቸውና አመታዊ የአገልግሎት ክፍያና የህትመት ክፍያን ማዘግየት እንዲችሉም ጠይቀዋል። የድጋፍ ጥያቄውን ለጠቅላይ ሚኒስትር ቢሮና ለሚመለከታቸው የመንግስት አካላት ካስገቡ ሶስት ሳምንት እንደሆናቸው የሚናገሩት አቶ ታምራት እስካሁን ግን ምንም ምላሽ እንዳላገኙ ይገልጻሉ። ደብዳቤው ከገባ ለጠቅላይ ሚኒስትር ጽህፈት ቤት፣ ሰላም ሚኒስቴርም እንደዚሁ እና ለብሮድካስት ባለስልጣን አስገብተናል። ሶስት ሳምንት ሆኖታል። ከጠቅላይ ሚኒስትር ጽህፈት ቤት የተሰጠን ምላሽ ደብዳቤውን መቀበላቸውን ገልጸው ነገር ግን ለተመሳሳይ ይዘት ያለውን ደብዳቤ ወይም የጥናቱን ሰነድ ለገንዘብ ሚኒስቴር እንድናስገባ ነግረውናል። እሱን አድርገናል ለገንዘብ ሚኒስቴርም ገቢ አድርገናል። ግን እስካሁን እንግዲህ ምንም ነገር የለም። ለሌሎች የንግድ ዘርፎች በመንግስት በኩል የተፈቀዱ የስራ ማስኬጃ የብድሮችን ጨምሮ ሲሰጡ እየተመለከትን ነው። ለሚዲያው ግን እስካሁን የተፈቀደ ነገር የለም። ተጠሪነቱ ለኢትዮጵያ ፓርላማ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮቪድ አስራ ዘጠኝ ምክንያት የደረሰበትን ጉዳት አሳውቆ ከመንግስት ድጋፍ ቢደረግለትም ድጋፉ ጊዜያዊ ነው የሚሉት አቶ አቤል የግሉም ሆነ የመንግስት መገናኛ ብዙሃን በተለይ በዚህ ወረርሽኝ ወቅት ካላቸው ትልቅ ሚና አንጻር ማንኛውም ረጃ አካል ሊደገፋቸው ይገባል ይላሉ። መረጃ ኃይል ነው፣ የሁሉም ነገር መነሻ ነው። ለፖለቲካም ለሁሉም ነገር እና ይህን የሚያደርግ ሚዲያ መደገፍ አለበት ነው። ሀገርን ለመገንባት መሄድ ያለበት ሚዲያው ነው። መደገፍ ያለበት ሚዲያ ነው። መረጃ ትክክለኛ መስጠት ያለበት ሚዲያው ነው። ለሕዝብ መረጃ ይሰጣል፣ ሕዝብ እንዲያውቅ ያደርጋል። በእውቀት ላይ የተመሰረተ ውሳኔና ጥንቃቄ እንዲወስድ ደግሞ የሚዲያው ድርሻ ነው። ስለዚህ ይህን ሁሉ የሚያደርግ ተቋም ዝም ብሎ እንዲሁ እንደመጣ መሄድ አለበት ብዬ አላስብም። ና መደገፍ አለበት። የኮሮና ቫይረስ ወረርሽኝ ከመከሰቱ ቀደም ብሎ የቢራ ምርቶች ማስታወቂያ በብሮድካስት መገናኛ ብዙኃን ላይ እንዳይተላለፉ በመደረጉና የመንግስት ወጪ ለመቀነስ የመንግስት መስሪያ ቤቶች ማስታወቂያቸውን በመንግስት ሚዲያዎች ብቻ እንዲነገሩ በመደረጋቸው የሀገሪቱ መገናኛ ብዙኃን እስከ አርባ በመቶ የሚሆነውን ገቢያቸውን ማጣታቸውን የሚገልጹት የሚዲያ ባለሙያዎቹ ኮቪድ-19 ተጨማሪ ማነቆ ሆኖ ህልውናቸውን ሳያጠፈው አስቸኳይ ድጋፍ እንዲደረግላቸው ጠይቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።